በርካታ የአውሮፓ ህብረትና አባል መንግስታት የሁለቱ አገሮች መሪዎች ለ20 ዓመታት የዘለቀውን የደንበር ውዝግብ በመፍታት ግንኙነታቸውን ለማሻሻል ለመወሰናቸው ለአካባቢው ጭምር መረጋጋትን የሚያመጣና ሰላም የሚፈጥር ነው በማለት ድጋፋቸውን እየገለጹ ነው። የህብረቱን ቃል አቀባይ ወይዘሪት ማያ ኮቻያንሲክን ስለ መግለጫውና ሁለቱ አገሮች ስለደረሱበት ስምምነት በህብረቱ በኩል ያለውን ስሜት ጠይቂያቸው ነበር። እንደምታውቀው ስምምነቱ በሁለቱ ሀገሮች መካከል ሀያ ዓመት የዘለቀውን አጥር የሰበረ ነው። አዲስ የሰላምና እርቅ ሁኔታም የፈጠረ ነው። አካባቢያዊ ትብብሮችን ለማጎልበት በአፍሪካ ቀንድም ሰላምና መረጋጋትን ለማስፈን በእጅጉ የሚያግዝ ነው በማለት የአውሮፓ ህብረት የሚያስፈልገውን ድጋፍ ለማድረግ ዝግጁ መሆኑን ገልጸዋል። and build on uh, new opportunities for regional cooperation. ባልተጠበቀ ፍጥነት እዚህ ደረጃ የደረሰው የኢትዮጵያና የኤርትራ የሰላም ስምምነት አሁን ካለበት ደረጃ እንዲደርስ ብዙ ጥረቶች እንደተደረጉና የበርካቶችም አስተዋጽኦ እንዳለበት የሚታወቅ ቢሆንም ዋናው ግን የኢትዮጵያ ህዝባዊ ተቃውሞ ዶክተር አብይ አህመድን ወደ ስልጣን ማምጣቱ እንደሆነ ብዙዎች ይስማማሉ። የአፍሪካ ቀንድ ተመራማሪና ጸሐፊ ሚስተር ማርቲን ፕሎት እንደሚሉት አሁን ለተደረሰበት ደረጃ የበርካቶች አስተዋጽኦ ባይካድም ወሳኙ ግን የዶክተር አብይ መመረጥና ወደ ስልጣን መምጣት ነው። በቀላሉ ይቀየራል ተብሎ ያልተገመተውን የሁለቱን አገሮች ሁኔታ የቀየረው በዋናነት የዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው መመረጥ ነው። የእሳቸው ወደ ስልጣን መምጣት ፕሬዝዳንት ኢሳይያስንም የህወሀት ፈላጭ ቆራጭነት ተወግዷል ብለው እንዲያምኑና የሰላም ጥሪውን እንዲቀበሉ አድርጓቸዋል በማለት በኢትዮጵያ የተከሰተው ለውጥ አሁን ለተደረሰበት የሰላም ስምምነት ያደረገውን አስተዋጽኦ ገልጸዋል። ይህ በኢትዮጵያና በኤርትራ ህዝቦች ዘንድ የደስታና የተስፋ ጮራ የፈነጠቀው የሰላም ሂደት በታሰበውና በሚፈለገው ፍጥነት እንዳይሄድ ከኢትዮጵያም ከኤርትራም በኩል ፈተናዎች እንደሚኖሩበት ነው የሚታመነው። በዶክተር አብይ አህመድ ፓርቲ ኢህአዴግ ውስጥ በተለይ ህዝባዊ ወያኔ ሀርነት ትግራይ በሙሉ ፍላጎትና ኃይል የሰላም ሐሳባቸውንና የማሻሻያ ፕሮግራማቸውን የሚደግፈው ስለመሆኑ ጥርጣሬ መኖሩ አንዱ ችግር ሲሆን፣ የፕሬዝዳንት ኢሳይያስ የአገዛዝ ስርዓትም የሰላም ሂደቱን ለማሳለጥና እውል ለማድረግ አቅም ሊያንሰው ወይም ፍላጎት ላይኖረው ይችላል የሚለው ደግሞ ሌላው ስጋት ነው። ይሁንና አሁን የተደረሰበት የሰላም ሂደትና የሁለቱ አገሮች ግንኙነት ከሃያ ዓመታት በኋላ የተገኘና የኤርትራና የኢትዮጵያ ህዝቦችም በእጅጉ የሚሹት የዓለሙ ህብረተሰብም ድጋፉን የቸረው በመሆኑ ከእንግዲህ ሂደቱን የሚያግድ ኃይል ሊኖር አይችልም የሚሉ ተስፈኞች ናቸው በርካታዎቹ አስተያየት ሰጪዎች። ገበያው ንጉሴ ለዶችቬሌ ራዲዮ ብራስልስ።